ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25ና 31 ሜትር ባንዶች ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ለእኛ በጣም ጥሩ አመት ነበረ። በብዙ ነገር ታውቀናል። ልክ እንደዚህ እውቅና በምናገኝበት ጊዜ ታወቅኩ ለማለት ሳይሆን አሁን ያን እውቀት እንዴት አድርገን ለጥሩ ነገር ማዋል እንችላለን የሚል አይነት ጫናም አለ እና ያ ነው ስሜት ያለ። የታይም መጽሔት በአየር ንብረት መዛባት ላይ ባተኮረው ልዩ የመጀመሪያ እትሙ በዓለም ዙሪያ አይነተኛ ተጽዕኖ ፈጣሪ ናቸው ላላቸው አንድ መቶ የተለያዩ ኩባንያዎች መሪዎች እውቅና ሰጥቷል። የኪቢክ ኩባንያው ቅዱስ አስፋውን ድምፅ ነው የሰማ ነው። አብሮን ያመሻል። በየተሰማሩበት ሙያ ላቅ ያለ ክብርና እውቅና ያላቸው ምርጥ እንግዶች ዛሬ በርከት ያሉ ናቸው። ለየት ባለ ጥበባዊ ዘዬ የተሰሩ ምርጥ ምርጥ የስዕል ስራዎቹ የሚያስተምርበትን የዋሽንግተን ዲሲውን ሃዋርድ ዩኒቨርሲቲ ያጥለቀለቁት እውቁ ሰዓሊ መክበብ ገብረ ጻድቅም ከምሽቱ እንግዶቻችን አንዱ ይሆናል። ዜና እረፍታለን። ለዝግጅት ክፍላችንም ሆነ ለተቀሩት የአሜሪካ ድምፅ ባልደረቦች በሙሉ አሳዛኝ የሆነ የቀድሞ የአሜሪካ ድምፅ ባልደረባና ከበርካታ ዓመታት በፊት የዝግጅት ክፍላችን ኃላፊ የነበረችው ጄኒፈር ፓርሜሊ በቅርቡ ከዚህ ዓለም በሞት ተለይታለች። በትናንትናው ዕለትም እዚህ ዋሽንግተን ዲሲ አቅራቢያ የመታሰቢያ ስነስርዓቷ ተከናውኗል። ምሽቱን የቀድሞ ባልደረባችንን ጀነፈር ፓርሜሊን እናስታውሳለን። ጤና ስጥልን፣ እንደምናመሻችሁ፣ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች ከዛሬ እሁድ ኅዳር 30 2016 ዓመተ ምህረት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሁን ድምጿን እንደሰማችሁ ላለፉት በርከት ያሉ ራዲዮ መጽሔቶች ጠፍታ የሰነበተችው ቆንጅታየ ከረፍት ትመልሳለች። አሁን ተመልሻለሁ። አሉላ የምሽቱ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደን። አሁን እሁድ ከሆነ ምሽቱ የራዲዮ መጽሔት የማይደል ሰዓቱ ከሰዓቱ የዓለም ዜና በኋላ እንመልሳለን፣ እንዳትሄዱ። ጤና ይስጥልኝ። ክብራትና ክብራን እንደምን አመሻችሁ። ከእሁድ ምሽት ዜና ጋር እንግደወልደ ነኝ። የአሜሪካው የውጭ ጉዳይ ሚኒስቴር 14,000 የሚሆኑና 106.5 ሚሊዮን ዶላር የሚያወጡ የታንክ ተተኳሾችን በአስቸኳይ ለእስራኤል እንዲሸጥ እንደወሰነ አስታውቋል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የአሜሪካ ብሔራዊ የደህንነት ሁኔታን በተመለከተ አስቸኳይ ሁኔታ በመኖሩ ሽያጩ በአጣዳፊ እንዲከናወን መወሰናቸውንና መስሪያ ቤቱም ውሳኔውን ለአሜሪካ ምክር ቤት አርብ ምሽት እንዳሳወቀ ተነግሯል። ለውጭ አገራት መሳሪያ ለመሸጥ የኮንግረስ ይሁንታ የሚያስፈልግ ቢሆንም አስተዳደሩ አስቸኳይ ሁኔታ ተፈጥሯል በሚል ወቅት ግን ካለ ኮንግረስ ፈቃድ ከዚህ በፊትም ተሸጦ እንደሚያውቅ የአሶሴትድ ፕሬስ ዘገባ አመልክተዋል። ይህ በእንዲህ እንዳለ በደቡብ ጋዛ ከባድ ውጊያ መቀጠሉ ተዘግቧል። በሰሜን ጋዛ በነበረው ጦርነት ምክንያት ፍልስጤማውያን ወደ ደቡብ ጋዛ እንዲሄዱ ተነግሯቸው የነበረ ቢሆንም ጦርነቱ ተከትሏቸው መጥተዋል። የእስራኤል ጦር ጥቃቱን ወደ ደቡብ የጋዛ ሰርጥ እንደሚያስፋፋ አስታውቋል። እስካሁን አሁን ሰባት ሺህ የሚሆኑ የሐማስ ታጣቂዎችን እንደገደለች እስራኤል አስታውቃለች። በጋዛ የሚገኘውና በሐማስ የሚተዳደረው የጤና ሚኒስቴር በበኩሉ በእስራኤል ጥቃት እስከ አሁን 18 ሺህ ሰዎች ሲገደሉ በአብዛኛው ህፃናትና ሴቶች መሆናቸውን ያስታውቃል። የዓለም ጤና ድርጅት የሥራ አስፈጻሚ ቦርድ በጋዛ ስላለው የጤና ሁኔታ ዛሬ መክራል ተብሎ ይጠበቃል። አሜሪካ በተመድ የጸጥታው ምክር ቤት ሊወጣ የነብረውን የሰብአዊ ተኩስ ማቆም የውሳኔ ሐሳብ ድምፅን በድምፅ በመሻሯ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ምስጋናቸውን ገልጸዋል። ግብፃውያን ዛሬ ከማረዳው ጀምሮ ፕሬዝደንታቸውን ለመምረጥ ድምፅ ሲሰጡ ውለዋል። ምርጫው በጋዛ የሚካሄደው ጦርነት ጥላውን ያጠላበት እንደሆነ ሲነገር፣ በስልጣን ላይ ያሉት አብዱልፈታህ አልሲሲ ለሶስተኛ ጊዜ ደግመው እንደሚመረጡ ብዙም የሚጠራጠር የለም ተብሏል። በታሪኳ በከፍተኛ የኢኮኖሚ ቀውስ ውስጥ በተመታችው ግብፅ የዋጋ ግሽበቱ 40 በመቶ የደረሰ ሲሆን ገንዘቧ ግማሽ ዋጋውን በማጣቱ ከውጭ የምታስገባው ምርት ዋጋ አሻቅቧል። በዚህ ምርጫ ኢኮኖሚው ዋና ጉዳይ ነው ተብሏል። ከኢኮኖሚ ቀውሱ በፊትም ቢሆን 16 ሚሊዮን ከሚሆነው ህዝብ ከሶስት እጅ ሁለቱ ከድህነት ወለል በታች እንደሚኖሩ ታውቋል። የምርጫ ጣቢያዎች ጠዋት ሶስት ሰዓት ላይ ከመከፈታቸው በፊት ሰዎች በብዛት ሰልፍ ይዘው የታዩ ሲሆን ድምፅ መስጠቱ እስከ ማክሰኞ ሲቀጥል የምርጫው ውጤት የነገ ሳምንት ሰኞ ይፋ ይሆናል ተብሏል። በግብፅ ታዋቂ የሆኑት ሁለት ተቃዋሚዎች ለመወዳደር ሞክረው የነበረ ቢሆንም ወዲያውኑ እንዲገለሉ ተደርገዋል። አንደኛው በእስር ቤት ሲገኙ፣ ሌላው ደግሞ የፍርድ ሂደት ላይ እንደሆኑ ታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የምዕራብ አፍሪካ አገራት መሪዎች በቀጠናው በተባባሰው ቀውስ ላይ ለመነጋገር አቡጃ ናይጄሪያ ውስጥ ስብሰባ ተቀምጠዋል። ባለፉት ሶስት ዓመታት በአራት አገራት ማለትም ማሊ፣ ቡርኪና ፋሶ፣ ጊኒ እና ኒጀር መፈንቅለ መንግስት ያስተናገደው ቀጠና የኢኮኖሚ ማህበረሰብ ኤኮዋስ አባል አገራት ከሆኑት ውስጥ ሴራሊዮን እና ጊኒ ቢሳውም ባለፉት ጥቂት ሳምንታት ውስጥ መፈንቅለ መንግስት ተሞክሮባቸዋል። እያደገ የመጣ የሳህል ጂሃዲስቶች ስጋት ባለበት ቀጠና የፈረንሳይ ጦር ለቆ በመውጣቱ ቀውሱ ወደ ደቡብ አገራት ማለትም ወደ ጋና፣ ቶጎ፣ ቤኒን እና አይቮሪ ኮስት እንዳይስፋፋ ተሰግቷል። በኒጀር ባለፈው ሐምሌ የተካሄደው መፈንቅለ መንግሥት ዓለም አቀፍ ትኩረት የሳበ ሲሆን ኤኮዋስ ከበድ ያለ ማዕቀብ ጥሎ ከአገሪቱ ጋር የሚካሄድ ንግድ እንዲቋረጥ አድርገዋል። ከሳህል ነውጠኞች ጋር በሚደረገው ፍልሚያ የምዕራቡ ዓለም አጋር የሆነችው ኒጀር የፈረንሳይ ጦር ለቆ እንዲወጣ ያደረገች ሲሆን አሜሪካ ግን አሁንም የጦር አባላቷ በአገሪቱ እንደሚገኙ ተነግሯል። የአቡጃው የኤኮዋስ ስብሰባ በስደት ላይ ያሉትን የኒጀር ጠቅላይ ሚኒስትር የጋበዘ ሲሆን በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ኃላፊ ሞሊፊ ኒጀር ወደ ዲሞክራሲያዊ አስተዳደር የምትመለስበትንና ለሳህል ጸጥታ የሚሰጥን ድጋፍ በተመለከተ ለመነጋገር በስብሰባው እንደተገኘውም ታውቋል። በመጨረሻም አድማጮች በአሜሪካ ቴኔሲ ግዛት በደረሰው ዝናብ የቀላቀለ አውሎ ነፋስ ስድስት ሰዎች ሲሞቱ በርካቶች ጉዳት ደርሶባቸው በሆስፒታል ይገኛሉ። የአደጋ ሰራተኞች ፍርስራሹን በማጽዳት ላይ ሲሆኑ የግዛቲቱ መንግሥት ባለሥልጣናት የስድስቱ ሰዎችን መሞት እንዳረጋገጡ የአሶሴቴት ፕሬስ ዘገባ አመልክቷል። ትናንት ቅዳሜ ከሰዓት በኋላ በመጣው ዝናብ የቀላቀለ አውሎ ነፋስ መኪኖች፣ ቤቶችና ሕንጻዎች የወደሙ ሲሆን በሺህ የሚቆጠሩ ነዋሪዎች የኤሌክትሪክ ኃይል እንደተቋረጠባቸው ታውቋል። የመብራትና የአደጋ ሠራተኞች ሥራቸውን ማከናወን እንዲችሉ አደጋው በደረሰባቸው አውራጃዎች የሰዓት እላፊ ታውጆ ተሽከርካሪዎች እንዳይንቀሳቀሱ ተደርገዋል። ክብራትና ክብራን የምሽቱ ዜና በዚሁ ተፈጽሟል። ዜናውን ያሰማዋችሁ እንግዲህ ወልዴ ነኝ። መልካም ምሽት። በድጋሚ ጤና ያስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን እሁድ ህዳር 30 2016 ዓ ም የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅ ይታየነን። የመሰንበቻውን አሳዛኝ ዜና እናስቀድም። ለዝግጅት ክፍላችንም ሆነ ለተቀሩት የአሜሪካ ድምፅ ባልደረቦች በሙሉ አሳዛኝ ዜና ነው። የቀድሞ የአሜሪካ ድምፅ ባልደረባና የአፍሪካ ቀንድ አገልግሎት በመባል የሚታወቀው የዝግጅት ክፍላችን ከበርካታ ዓመታት በፊት ኃላፊ የነበረችው ጄኒፈር ፓርሜሊ በቅርቡ ከዚህ ዓለም በሞት ተለይታለች። በትላንትና ዕለትም የመታሰቢያ ሥነ ሥርዓት እዚሁ ዋሽንግተን ዲሲ ላይ ቤተሰቦቿና የቅርብ ወዳጆቿ በተገኙበት ተከናውነዋል። ሕይወትና ሥራዋን እንዘከራለን ቆንጅት በመግቢያችንም በመንደርደሪያውም እንደጠቆም ነው የጀኒፈር ፓርሜሊን ሕይወትና ስራ የምንዘከርበት ዝግጅት በስራ ባልደረባም በቤተሰብም ደረጃ የጠየቅናቸውን እንግዶቻችንን ከማቅረባችን በፊት ጀኒፈር የአሜሪካ ድምፅ የክፍሉ ኃላፊ ሆና በሰራችበት ጊዜ ገና ስትጀምር ጀምሮ የሰራች ይመስለኛል። ልክ ነው። ጀኒፈር እኛ ጋ አፍሪካ ቀንድ አገልግሎት የመጣችው እኔ በነበርኩበት ጊዜ ነው። አንተም ደርሰባታል አሉላ። እናንተ እየሰራችሁ ነው፣ እሷ መታ ኃላፊነቱን የተቀበለችው የሚለውን ለማሰብ ፈልጌ እንጂ በእርግጥ ቆንጅት፣ ደርሽባት አለው። እንዲያውም እኔንም የቀጠረችኝ እሷ ናት። እናንተ ግን ረጅም ጊዜ አብራችሁን ለመስራታችሁ ብዙ ትውስታ ያላችሁ ይመስለኛል። ቆንጅት፣ አዎ ይሄን ያህል ብዬ በእርግጠኝነት አሁን ልነግርህ ባልችልም በርከት ያሉ አመታት ነው ከኛ ጋር የሰራችው። እንደውም አንዳንዶቹን ያነጋገርናቸውን እንግዲህ ወደ ኋላ ላይ አድማጮችም ይሰሙታል። ከዚህ በፊት የነበሩ ባልደረቦች እንዳስታወሱት ቁልፍ ቁልፍ ወይም ደግሞ በሚታወሱ ጊዜያት ውስጥ ከኛ ጋር የነበረች ሰውነች በብዙ ነገር በግልም፣ እንደ ሰውም፣ እንደ የዝግጅት ክፍላችን ኃላፊም እንደ ባለሙያም በጣም የምናስታውሳት ሰው ነበረች ጀንፈር። እንደውም ከተለያየንም በኋላ ወደ ሌላ መስሪያ ቤት ከሄደች በኋላም እንደዚሁ ግንኙነታችን አልተቋረጠም ነበረ። ከብዙዎቻችን ጋር ከሀገር ወታ ወደ ጣሊያን ሀገር ሄደችበት ሁኔታ እስኪፈጠር ድረስ እዚህ ከተማ ውስጥ ካለች ሁሉ የሚያዘጋጃቸው በየአመቱ የሚደረግ ስነስርዓት ቤተሰባዊ ይዘት ያላቸው ስነስርዓቶች ላይ ትገኝ ነበረ ትገኝ ነበር ልክነ በየአመቱ አሁን ጡረታ ላይ የሚገኘው ፕሮዲሰራችን የነበረው የቴሊ ላይንባክ ቤተሰብ ጋር እንሰባሰብ ነበረ። አንድ ላይ ሆነን ሁላችንም ደስ የሚል ጊዜ ነበር የምናሳልፈው። ጀንፈር ከባለቤቷ ከሁለቱ ልጆቿ ከሳራፊና እና ከሶፊ ጋር ሆነው ብዙ የሚታወስ ጊዜ ነበረ የምናሳልፈው። ወዲሁ እንደው ጀመር አድርገሸዋል፣ ስሙንም አንስተሻልና በመታሰቢያ ዝግጅቷ ላይ አግኝተን ካነጋገርናቸው የሷን ትውስታዎች ካካፈሉን ሰዎች አንዱ ቀደም ብለሽ የገለሽው ቴሌ ላይም ባክ ነውና በቴሌ ትውስታዎች ብንጀምርም ምን ይመስልሻል? ጥሩ ጥሩ አሉላ በአሜሪካ ድምፅ ወደ አፍሪቃ የሚተላለፈው የእንግሊዝኛ ፕሮግራም ክፍል ስሠራ ጀምሮ ነው የማውቃት ጄኒፈርን። የመስክ ዘጋቢ ነበረችና የምትልካቸውን ዜናዎች ተቀብዬ አሰናዳ ነበር። ከዚያ በኋላም የአፍሪቃ ቀንድ ኃላፊ ሆና መታ በአካል ሳገኛትና አብረን ስንሰራ በጣም ነበር ደስ ያለኝ። እሷም በስራዋ እንድረዳት ትተማመንብኝ ነበር። when 911 happened, we were sitting at a table discussing that day's show. We were aware that the report on the table of television saying uh, something has crashed into the World Trade <todic> የኒውዮርኩ የዓለም ንግድ ማዕከል ጋር አውሮፕላን ተጋጨ የሚል ዜና አጠገባችን የነበረው ቴሌቪዥን ላይ ሲዘገባ አየን። መጀመሪያ ትንሽ አውሮፕላን ሳይሆን አይቀርም ነበር የተባለው። ከዚያ በፊት አንዴ እንደሱ አይነት አደጋ ደርሶ ነበር መሰለኝ። ከዚያ ሁለተኛው አውሮፕላን ከሌላ ሕንፃ ጋር ሲጋጭ ቴሌቪዥኑ ላይ አየን። ከባድ ድንጋጤና ፍርሃት ውስጥ ነበርን። ጀኒፈር በዚያን ጊዜ ልጆቿ መዋለ ሕፃናት ነበሩና ለእሷም እንደ ወላጅ የጭንቅ ጊዜ ነበር። ያን ጭንቀትና እኛም በጣም ሰግተን ነበር። እንዴት ወደ ቤታችን እንደምንሄድም አናውቅም ነበር። ጄኒፈር ግን በዚያ አስጨናቂ ሁኔታ ውስጥ የስራ አመራር የሰጠችበት መንገድ የሚደነቅ ነው። ሌላው ደግሞ እንደሚመስለኝ የኢትዮጵያና የኤርትራን ወጣቶች በምን አይነት የራዲዮ ፕሮግራሞች መድረስ እንደሚገባ በደንብ ታውቅ ነበር። የምናቀርባቸው የሚጠቅሟቸው ዝግጅቶች እንዲሆኑም ትጥር ነበር። የአማርኛ ክፍል ወጣቶች መስታወት ፕሮግራም አንዱ የዚያ ማሳያ ነው። ከሥራ ባልደረቦቿ ጋርም ባላት ግንኙነት አድሎ የለባትም። ሁሉንም እኩል ነበር የምታስተዳድረው። ቆንጂት እንግዲህ የቴሊት ውስጣዎች ዘለግ ያሉ ናቸው። በትላንትናው ዕለት ያገኘነውና ያናገርነውን በዚያው ስነስርዓቱ ባለበት ቦታ ያገኘነው መሆኑን ከጀርባ የሚሰማውም ድምፅ በዚያ ምክንያት መሆኑን አድማጮቻችን ገምቱ ይሆናል። ቆንጅት እንደው የእኛን ሀሳብ መልሰን ከማምጣታችን በፊት በመታሰቢያ ስነ ስርዓቱ ላይ እንደ ቤተሰብ አባል የሚሰማቸውን ያቀረቡ ቤተሰብ አነጋግረናል። ሱዛን ረን ይባላሉ። ለረዥም ጊዜያትም ታማ በነበረበት ጊዜ ሲያስታመሟት ከነበሩ የቅርብ ዘመዶቿ አንዷ ናቸው። ሱዛን ረን ይባላሉ። ስለ ግንኙነታቸው ከተናገሩ በኋላ ነበር አስተያየታቸውን የሰጡት። እኔ የጄኒ ያጎት ልጅ ነኝ አባቴ የአባቷ ታላቅ ወንድም ነው። በጣም የምንቀራረብ ቤተሰቦች ነበርን ያሉት ሱዛን፣ ሆኖም ጄኒ አብዛኛውን ጊዜ እንደምታውቁት ትሰራ የነበረው ከሀገር ውጭ ስለነበር እሷ በስራ በመጠመዷ የተነሳ ለበርካታ አመታት እንደ ልብስ አንገናኝ ቀርተናል ብለዋል። ጄኒፈር በጠና ታማ በነበረችበት ወቅት በተለይ ባለፈው አንድ አመት ተኩል ውስጥ ግን መላልሰው ይጎበኟትና ብዙ ጊዜም ከእርሷ ጋር ያሳልፉ እንደነበር አስረድተዋል። The last year and a half is when I became really close to Jenny. Came to visit her every week or two in the assisted living center where she was. And so I would show up. a lot of times when nobody else would show ባለፈው አንድ አመት ተኩል ከጄኒ ጋር በጣም የተቀራረብ ነው በባለሙያዎች እንክብካቤ መኖሪያው ማዕከል ሳለች በሳምንት ወይም በሁለት ሳምንት እየሄድኩ ጠይቃት ነበር ሌላ ጎብኚ በማይኖርበት ሌሎች ቀናትም ተመላልሼ አያታለሁ። ቤተሰቡን ለማገዝ ብዬ ነው። ትዝ የሚሉንን ነገሮች እያነሳን እንጨዋወታለን፣ ፎቶ አሳያታለሁ፣ መጽሐፍ አነብላታለሁ። ደስ ይላት ነበር። እጅግ የምንወዳት ግሩም ዘመዳችን ነች። እንደዚህ ታማ መሰቃየቷ ያሳዝነናል። መለየቷም በጣም አዝነናል። ጀኒፈር ምን አይነት ሰው እንደነበረች ሲያስረዱም የሁለቱንም ወላጆቿን ጠንካራና መልካም ጠባዮች እንደወረሰች፣ ያም ገና ከታዳጊ እድሜው አንስቶ ይታይ እንደነበር ነው ያጎቷዋ ልጅ ሱዛን ያስረዱት። ሪ ሎ በጣም ደስ የምትል ደግ፣ ረጋ ያለች፣ ደስተኛ ሰው ነበረች። የእናቷን የኪነ ጥበብም የሥነ ጽሑፍም ችሎታ ወርሳለች። ሰው፣ እንስሳት፣ ተፈጥሮ፣ የፍቅር ታሪክ የምትወድ ሰው ነበረች። አባቷ ደግሞ በጣም ጠንካራና ሰው የሚወድ ነበር። እነዚህን የወላጆቿን ባህሪዎች ወስዳለች። እነሱም በዚህ በጣም ነበር የሚኮሩባት። ቆንጂት ስነስርዓቱን ተከትለን የነበረውን በቦታው ከተገኘን በኋላ እዛ ባገኘናቸው ቀደም ብለን ባስተዋወቅናቸው የቅርብ የቤተሰብ አባልና የቀድሞ የስራ ባልደረባችን ብዙ አድማጮች የዚህ ፕሮግራም ተከታታዮች የሚያውቁት ቴሊ ላይምባክን ነው ያነጋገር ነው። በሁለቱ እንግዶቻችን ከተነገረው አለፍ ለማለት ቀደም ሲል ቴሊ በገለጸው አንድ አስተያየት ላይ ጀኒፈር የመስክ ዘጋቢ ሆናም ለአሜሪካ ድምፅ አገልግላለች። ከዚያ በኋላ ነው ወደ ዋናው መስሪያ ቤት መጥታ በኃላፊነት ደረጃ የሚያገለገለችው። ከዚያ ቀደም ሌሎች የተለያዩ ቦታዎች ሰርታለች። ትክክል ነው። አፍሪካ ቀንድ ኃላፊ ሆና ወይም ቺፍ ሆና ከመምጣቷ በፊት አስቀድማ ሪፖርተር ሆና ሰርታለች። ከዛ በፊት እንዳልከውም ለአሶሲየትድ ፕሬስ፣ ለዋሽንግተን ፖስት ጋዜጦች ሰርታለች ሰርታለች በትላንትና እውነት አሁንም እንዲሁ በተመሳሳይ የጋዜጠኝነት ሙያዋን ገና ስትጀምር ጣሊያን ሀገር አብረዋት የአሶሲየትድ ፕሬስ ዘጋቢ ሆነው አብረዋት የሰሩ አንድ ሰው አግኝቼ ነበረ እያጫወቱ ነበር እና ተመልሳም ወዲህ ወደ ዩናይት ስቴትስ ከመጣች በኋላ ወደ ኢትዮጵያ ሄዳ እንደገና ወደ ዩናይት ስቴትስ ተመልሳ የክፍል ኃላፊ ሆና ከሰራች በኋላ ስራዋን ቀይራ የዓለም ምግብ ፕሮግራም ውስጥ ገብታ እንደገና ወደ ጣሊያን ስትመለስ ያኔም አብረው ጓደኝነታቸው መቀጠሉን የገለጹልኝ እኚህ ሴት ከ30 ዓመት በላይ የሆነ የጋዜጠኝነት ሙያ ውስጥ ቆይተዋል። ጋዜጠኝነቷንም ከኃላፊነት ባሻገር በጣም ጎበዝ ጋዜጠኛም ነበረች። እኛ እንኳን በምናውቀው ደረጃ መነገር ያለበት ይመስለኛል። ቆንጅት፣ ትክክል ነው አሉላ። ሌላው እኛ ጋር ያለች እንግዲህ እኔም ራሴ የሰራሁበት እንደመሆኑ የማስታውሰው ነገር በኢትዮጵያ በአጠቃላይም በአፍሪካ የወጣቱ ቁጥር እጅግ ግዙፍ እንደመሆኑ ያንን የሚያህል ሀይል ጥሩ በሆነ መንገድ መታነጽ አለበት የሚል ትልቅ እምነት ስለነበራት እንደምታስታውሰው እኔም አንተም ፍሬገነት አስግድም አንድ ላይን ስራው በነበረው መስታወት ፕሮግራም ያው የእሷ ጅምር ነው፣ የእሷ ልጅ ነው እንደምታውቀው አሉና፣ ወጣቱ ላይ ትኩረት እንዲደረግ ወጣቱ በትክክል የሚታነጽባቸው ሪፖርቶች እንዲሰሩ በጣም ነበር የምትገፋፋው። በዛ በጣም አስታውሳታለሁ። በጣም በሙሉ ልቧ ትኩረት የምትሰጠው መሆኑም በደንብ ትዝ ይለኛል። እኔ ስራ የጀመርኩበት አጋጣሚ ነው። የውድድር ፕሮግራሞችን እናዘጋጅ ነበር። ሙሉ ድጋፍ ትሰጥ ነበረ፣ ወጣቶች ላይ ትኩረት ለሚያደርጉ ስራዎች። በግሌም ሐኪሙን ይጠይቁ የሚባለውን ፕሮግራም ከዚህ ቀደም የሰራኋቸውን ስራዎች አይታ ስታስብ፣ ወጣቶቹን በአእምሮ ይዛ እንደምታደርግ በሙሉ ልብ የምትደግፈው መሆኑ ትዝ ይለኛል። በዚያ ላይ ቆንጅት ቴሊም ቀደም ብሎ ጠቆም እንዳደረገው፣ ኃላፊነት ብቃቷንም አሳይታለች ጋዜጠኛ ብቻ ሳትሆን ጥሩ ያመራር ችሎታ የተመሰከረ ይመስለኛል። ትክክል ነው። እንደ ሰውም መልካም ሰው ነበረች። እንደምታስታውሰው እርጋታዋ፣ ለሰው አዛኝነቷ ምንም በቃ የሚረሳ አይደለም። እንደምታውቀው ይህንን ዜና ረፍቷን በተናገርንበት ጊዜም የሚያውቋት፣ አብረዋት የሰሩ እንደኛ በጣም በጣም ነው ያዘኑት። ብዙዎቹም ደግሞ በመታሰቢያው ዝግጅት ላይ አሁን ያሉት ብቻ ሳይሆኑ ቀድሞ የነበሩትም ባልደረቦች ተገኝተዋል። ይሄ ደግሞ ጥሩ ነገር ነው ለቤተሰቡም። ቤተሰቡም ያንን አስተውሎ ተደስቷል። ባለቤቷም እንደገለጸልን ብዙዎች ተገኝተዋል መሰግናለሁ ነው ያለው። ጥሩ ነገር ነው። የምትደነቅ እና በስራዋ የምትከበር ሰው ነው ያጣ ነው ቆንጂት ጀኒፈር፣ እንግዲህ በአጭር ማስታወሻ ህይወትና ስራዋን ለማሰብ እንሞክር እንጂ ጀኒፈር በርግጥ ከዚህ በላይ ናት። እኔ እንኳን በጣም ውስን በሆነ አጋጣሚ የማውቀው በጣም ብዙ ሊነገርላት የሚችል ጥሩ ጋዜጠኛ፣ ጥሩ አመራር ብቃት ያለው የክፍል ኃላፊና እንዲሁም ደግሞ ቀደም ብለሽ እንደገለሽው መልካም ሰው የነበረች ናት። በዚሁ አስበናት ለዛሬ ያለውን እንቋጫለን። ከጀኒፈር መታሰቢያ ዝግጅት እንግዲህ ወደ ተቀሩት መደበኛ ፕሮግራሞቻችን ስንመለስ ቆጅት አንቺም ዛሬ እረፍት ከወጣሽበት ጊዜ ጀምሮ የመጀመሪያው የራዲዮ መጽሔት ላይ መመለስሽ ነው። ላለፉት በርከት ያሉ የራዲዮ መጽሔቶች ጠፍተሽ ነበርና የሰነበትሽው። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አድማጮችም እንኳን ደህና ቆያችሁኝ። ወደ ዝግጅቱ ቀጥታ ከመዝለቃችን በፊት እረፍት እንዴት ነበረ? በደንብ አረፍኩኝ። እንደምታውቀው ሙሉውን ጊዜ ከቤተሰብ ጋር ነው የማሳልፈው። ጥሩ ጊዜ ነበረ። እንደውም አጥሮብኛል አሉላዬ። በንጽጽር ረዘም ያለ ጊዜ ተደርጎ ሊታይ የሚችል የእረፍት ቆይታ በኋላ ያጠረ መስሎ ሲሰማ እንግዲህ አልጠገብ የሚል ጥሩ ጊዜ እንደነበረ የሚጠቁም ይመስለኛል፣ እና መልካም ጊዜ እንደነበረ ሻምናለሁ። ወደ ዝግጅታችን ስንመለስ፣ ክቡራትና ክቡራን አድማጮቻችን በመግቢያችን ያስተዋወቅነው ርዕስ ነው ተከታዩ የታይም መጽሔት በአየር ንብረት መዛባት ላይ ባተኮረ ልዩ የመጀመሪያ እትሙ በዓለም ዙሪያ አይነተኛ ተጽዕኖ ፈጣሪ ናቸው ላላቸው አንድ መቶ የተለያዩ ኩባንያዎች መሪዎች እውቅና የሰጠበት ከፍተኛ የከባቢ አየር ብክለት የሚያስከትሉ የፕላስቲክ ተረፈ ምርቶችን ዝቅተኛ የካርቦን ልቀት ወዳለው የግንባታ ግብዓት በሚቀይረው ኩባንያቸው አማካኝነት ላሳየው የአቅኚነት ስራው እንደ ዝነኛዋ አሜሪካዊት አቀንቃኝ ቢሊ ኤሊሽ የሮክፌለር በጎ አድራጎት ተቋም ሮክፌለር ፋውንዴሽን ፕሬዚደንቱን የቀድሞው የዩናይት ስቴትስ ዓለም አቀፍ ተራድኦ ፕሮግራም ዩኤስኤአይዲ አስተዳዳሪም የነበሩ ናቸው ዶክተር ራጂቭ ሻህን ጨምሮ በአስተዋጽኦአቸው ከተመረጡ አንድ መቶ የታይም መጽሔት ምርጦች ታይም ክላይሜት ሀንድርድ አንዱ ለመሆን በቅቷል። ቅዱስ አስፋው ቅዱስ አስፋው ለዚህ እውቅና በመብቃት እንኳን ደስ ያለህን አመሰግናለሁ። በዚህ ዝርዝር ውስጥ መካተት በእርግጥ ከፍ ያለ እመርታ ተደርጎ መታየት የሚችል ነው። በድጋሚ እንኳን ደስ ያለህ ቅዱስ አመሰግናለሁ። በአየር ንብረት ላይ እያተኮረው ዓለም አቀፉ ጉባኤ የተሳተፍኩበት ጉባኤ ዱባይ ላይ በመካሄድ ላይ ባለበት ሰዓት ነው የታይም መጽሔት ይህን ዜና ይፋ ያደረገው። በአንተ በኩል እንዴት እና መቼ ነበር የተሰማው? ምን ስሜት አሳደረብህ? ታይም ማገዚን ሶስት ሳምንት በፊት ኮንታክት አድርጎ ነበረ። ስለዚህ ዜና ማውራትን ባንችል አውቅ ነበረ። በኮፕ ትንቲ ኤት ክላይመት ቼንጅ ኮንፈረንስ ላይ በተካሄደው ስብሰባ ይሄን መስማት ከሌሎችም ጋር መወያየት መቻሌ በጣም ደስ ይለኛል። ኮፕ ትንቲ ኤት ከመቶ ሺህ ሰው በላይ ነው የሰበሰበው። የአሁኑ አመት የሁለት ሳምንት ኮንፈረንስ ነው። በዛም ላይ ብዙ አይነት ዲስካሽኖች ተካሂደዋል። አንዱ እንዴት ከተሞችም የኮንስትራክሽን ኢንዱስትሪም እንዴት አድርጎ ክላይመት ቼንጅን ማውገድ ይችላል በሚል ነበረ። እዛ ላይ በደንብ አሳትፎ ይሆናል። ያንንም ኦፖርቲኒቲ አግኝቼ ስለ ኢትዮጵያ የምታደርገው ስራ ኢትዮጵያ ውስጥ ያለውን ኦፖርቲኒቲ እናም የእኛ ስራ እዚህ ላይ እንዴት እንደሚካሄድ ለማውራት ነው። ቆንጅት ከወራት በፊት ነው የእነ ቅዱስን ስራ ዘገብንበት። ስራቸው የተለየ ዘላቂ ጠቀሜታ የሚያመጣ ዓለም ካለበትም በተለይ ከከባቢ አየር ብክለት ጋር በተያያዘ አይነተኛ ፋይዳው የጎል ጉዳት የሚያመጡ ተረፈ ምርቶችን ወደ ጥቅም የሚቀይር ስራ መሆኑ ነው። ግን በዚህ ደረጃ የጠበቅነው አይመስለኝም። እውቅናም ይሄን ሁሉ ማግኘት ትልቅ ቦታ ነው እና አንዳንድ ነገሮችን ማንሳት ብንችል ልክ ነው እንግዲህ ባለፈው ውይይታችን አሉላ እንዳልከው ቅዱስ እንደውም እንዴት እንደጀመረ ምን እየሰራ እንደሆነ ሌሎችንም አብረውት የመሰረቱትን ጨምሮ ብዙ ጊዜ ሰጥቶ ሆኖ ስለ ስራው ሲያወያየን የነበረው ይሄ ትልቅ እውቅና ነው። እንዳልከው አሉላ ለአነሳ የፈለኩት ከቅዱስ ጋር ሌሎች ለሱ አርዓያ የሆኑ በዚህ በአየር ንብረት ጥበቃ ረገድ ተጽዕኖ ፈጣሪዎች ተካተዋል ወይ? የእሱ አርዓያ የሆኑ ካሉበት ብታጫውተን ቅዱስ ሁሉ በጣም በዚህ ቶፒክ ላይ የሚከተለው ሰው ቢል ጌትስ ነው። ቢል ጌትስ ይታወቃል በብዙ ነገር፣ አንዱ በሀብቱ እና በማይክሮሶፍት ነው። ግን ለሱ ያለኝ አክብሮት አለምን እንዴት ባለው ሀብት ማሻሻል እንደሚችል ብዙ ብዙ ነገር ሰርቷል። አብዛኛውም የእኛንም ሀገር በፓብሊክ ሄልት ማሌሪያን ለማቆም ወባን ለማቆም ብዙ የሰራው ነገር አለ። ግን ከአምስት አመት በፊት በክላይመት ቼንጅ ላይ ደግሞ ትልቅ ትኩረት ወስዷል። ትልቅ ኢንስፕሬሽን ነበር ለኔ ለምን ልክ እንደዛ አይነት ሰው ከሰራው ስራ ውጪ ሌላም ነገር ላይ ተሳትፎ ይሄ ወሳኝ ነው ብሎ መስራቱ በጣም ደስ ያሰኘኝ ነበረ። አሁን ፊቴም እሷ አጠገብ ጋር ሳየው ኦፍኮርስ ዱ አይ ዲዘርቭ የሚል አይነት ጥያቄም ያመጣብኛል ግን ከሁሉም ነገር ደስ ያለኝ ያበረታታል። እኔም በሌሎች ወጣቶች ለሆኑ እንዴት አድርጌ ያን መንገድ መቅረጽ እንደምችል ጉልበት ይሰጠኛል። በእርግጥ ጉልበት የሚሰጥ ይመስላል። ከምታደንቀው ሰው ጋር አብሮ መሰየሙ ከነ ትህትና ለእኔም ይገባኛል የሚለውን ጥያቄ ብታነሳ በቁም ነገር መርምረው ስራችሁን አይተው ስለሆነ ይሄን እውቅና የሰጡት የሚገባ ስለመሆኑ ጥያቄ የለውም። ቅዱስ በተለያየ ዘርፍ ነው ይሄን እውቅና የሰጡት። አቀጣጣይ ያሏቸው አሉ። ቀደም ብለን ያስተዋወቅናትን እውቋን እቋን ዝነኛዋን ድምጻዊት ቢሊ ኤሊሽ ያለችበት ቡድን በመሪነት ደረጃ መሪዎች ተብለው የተባሉው አሉ። ታይታንስ የሚሏቸው አሉ። አንተ ለየት ያለ የፈጠራ ጥበብ ባሳዩ ምድብ ውስጥ ነው ያለኸው። ተከላካይ የሚሏቸው አሉ። እንዲህ ያሉ ከፋፍለውታል። ከዚህ ቀደም ያደረጉትም ስላልሆነ ልዩ ቦታ ሰጥተው የሰሩት ስራ መሆኑ ይታያል። አንተ እዚህ ውስጥ እንዳለ ሰው ግን እራሱ ያዩበትንም የጊዜው ፈተና ነው። ዓለም በሙሉ ትኩረት ሊሰጠው እየሞከረ ያለው ያንኑ ያህል ተራራ የሚያክል ፈተና የሚጠይቀውም ቁርጠኝነት እንደ ልብ ያልተገኘበት ነው። ውዝግብም የታየበት ጭምር ነው። የተከታተል ነው ጉባኤ እና ከዛ አንጻር አጠቃላይን ሁኔታስ እንዴት ትረዳለህ? ይሄ የታይም መጽሔት ጅምር ምን ያህል ተስፋ ሰጥቷል? እንደ ሁለቱን አጣምረ ከታይም ማጋዚን ውጭ ተስፋ የሚሰጠኝ ድሮ የኮብ ስብሰባዎች በጣም ጀነራል ነበሩ። አሁን እኛ በምናውቃቸው እንዴት አድርገን ነው ነዳጅ መጠቀም ማቆም የምችለው፣ ወይንም እንዴት አድርገን ነው መኪና መንዳት መቀነስ የምችለው በሚል አይነት ቶፒኮች ነበሩ እና ያን ደግሞ ለማድረግ በጣም በጣም ከባድ ነበረ። ሌላ ነገር ደግሞ በመንግስት ውይይት ላይ ነበረ አብዛኛው ቶፒኮቹ የሚካሄዱት። አሁን ግን ያየሁት ከመንግስትም ወጥቶ ኢንቨስተሮችም መጥተው ልክ እንደኔም አይነት ቴክኖሎጂ ድርጅቶች መጥተው መወያያ ቦታ ሆኗል። አንድ እሱ ነው። ሁለተኛው ነገር ደግሞ አሁን ብዙ ዳታ አለን። የት የት እንደሆነ ችግሩ ምን ምን ማድረግ እንደምንችል እናውቀዋለን። አንዱ ትልቅ ችግር ያለን ቤት አሰራራችንና አኗኗራችን ነው። አርባ ሁለት ፐርሰንት የክላይመት ቼንጅ ችግር የሚመጣው ከዛ ነው። አርባ ሁለት ፐርሰንት ብዙ ነው። ይሄ ታይቶ አንድ ሙሉ ቀን የተሰጠው ነው ኮፕ ውስጥ ይሄን ለማውራት ምን ማድረግ እንደሚቻል እና የመጡትም ደግሞ የመንግስት አባል ብቻ አይደሉም። አርኪቴክቶች መጥተዋል እንዴት አድርገን ዲዛይናችንን መለወጥ እንችላለን ለማለት። ኢንቨስተሮች መጥተዋል እንዴት አድርገን በሪል ስቴት ኢንቨስት እንደምናደርግ መለወጥ እንችላለን ብለው የመጠዋሉ። ይኸው እኛም በኪቢክን ወቅዬ እንዴት አድርገን የግንባታ ቴክኖሎጂን መለወጥ እንደምንችል ለማውራት አቅቶናል። ግን ስራው ብዙ ነው። እና ገና የጀመረን ነው ባይነ ይሄ ከአስር ትሪሊየን ዶላር በላይ የሚያስፈልገው ሂደት ነው። በአሁን በሚቀጥለው ስምንት ዓመት ውስጥ የሚያስፈልገው ገንዘብ በጣም ብዙ ነው። ግን አስር ትሪሊየን ዓለም አቀፍ ደረጃ ላይ ካየነው ብዙ አይደለችው። አሜሪካ ለብቻዋን በኮቪድ ጊዜ ከሶስት ትሪሊየን በላይ ነው ያጠፋችው። እና ያን ማድረግ ከቻለን ኮቪድን ትልቅ ችግር ነው ብለን አይተን ልክ እንደዛ ተሰባስበን መስራት የቻለን አለም ከሆነን አሁንም ክላይመት ቼንጅን በዛው አይነት ኢምፖርተንስ ይዘን ይሄን ታክል ማድረግ እንችላለን ብዬ ትልቅ እምነት አለ። እንግዲህ የአየር ንብረት ለውጥ ጉዳይ እና የተደቀነው አደጋ ይህን ያህል ትኩረት እያገኘ መሄዱን ነው የገለጽክልን። በዚህ ረገድ አንተ አሁን በቅርቡ ያገኘኸው እውቅና ትልቅ እንደመሆኑ ለወደፊቱ ለወጠንከው ስራ በምን አይነት የሚጠቅም ይሆናል? አንድ ሊንክድን ላይ ፖስት ያደረኩት ነገር አለ። ስለዚህ በጣም ልብ የሚሰማው ነገር የአሁኑ አመት ለእኛ በጣም ጥሩ አመት ነበረ። በብዙ ነገር ታውቀናል። ብዙ ሰው ሬኮግኒሽን ሰጥተናል፣ ግን በእንግሊዝኛ ማለት ከቻል ሬኮግኒሽን ኢዝ ናት ኤ ብራጊንግ ራይት ኢትስ አ ሪስፖንሲቢሊቲ ብዬሽ ነው ያወራሁት። ኃላፊነት አለን። አሁን ልክ እንደዚህ እውቅና በምናገኝበት ጊዜ ሄደን ታወቅኩ ለማለት ሳይሆን አሁን ያን እውቀት እንዴት አድርገን ለጥሩ ነገር ማዋል እንችላለን የሚል አይነት ጫናም አለ። እና ያ ነው ስሜት ያለኝ አሁን ልክ እንደዚህ አይነት ትልቅ ደረጃ ላይ ደግሞ ስንታወቅ እኔ የሚታየኝ ብዙ ነገር ነው የመጀመሪያው ኢትዮጵያ ውስጥ ያለውን እንዴት በደንብ አድርገን ማሳየት እንደምችል የአሁኑ የሚቀጥለው አመት ላይ ወሳኝ ነው። ከዛም ውጭ ደግሞ ይሄን የዓለም አቀፍ ቴክኖሎጂ ብሎ ስለታየም ከኢትዮጵያም ውጭ እንዴት አድርገን ይህን መስራት እንችላለን የሚል አይነት ኃላፊነት አለን። ሌሎችም ደግሞ አርኪቴክቶች የሚሆኑ፣ የሪል ስቴት ዲቨሎፐሮች የሚሆኑ እነሱን እንዴት አድርገን ኢንፍሉንስ ማድረግ አለብን የሚልም አይነት ስሜት አለን እና ኃላፊነቱ ትልቅ ነው ከሁሉም በላይ እና በዛ አይነት ስሜት ነው እኔም ቡድኔም ድርጅቱም። ቅዱስ እንዳልከው በእርግጥም እንዲህ ያለ ላቅ ያለ እውቅና ከኃላፊነት ጋር ነው የሚመጣው እና ለሚረዳና፣ አሁን እንዳንተ ልባም ሆኖ ለሚገነዘበው ሰው ኃላፊነቱ ከብዶ ይታየዋል። በሚራምዳቸው እያንዳንዱ እርምጃ ውስጥ ከዚህ ኃላፊነት ጋር ትኩረትም እንደሚሰጠው ይረዳልና። መልካም ነገር አንስትሃል ለዚህ እውቅና ከምረጧችሁ መቶ ሰዎች ውስጥ አንዱ በመሆን የታይም መጽሄት ጥያቄዎችም አቅርቦላችኋል። እንደው እነኛን ሀሳቦች በተወሰነ ደረጃ ቢሆን ለአድማጮቻችን ብናጋራ። ቀዳሚ ያቀረቡለት ጥያቄ ሕብረተሰብም ሆነ ኩባንያም ሆነ መንግስታት ሊወስዱት የሚገባ አንድ በጣም የተለየ የምትለው ብቸኛ እርምጃ የሚቀጥለው አመት የከባቢ አየር ብክለትን ለመከላከል በሚደረጉ ጥረቶች ውስጥ አንድ ነገር ምረት ብትባል ምንድን ነው? የሚል ጥያቄ አቅርበውልህ ነበር። እሱን ብታጋራ ለዛ የሰጠውን መልስ። አንዳንዴ በግንባታ ላይ የምናውለው ቴክኖሎጂ እንዴት አየርን እንደሚለውጥ አናስበው። የአየር ንብረት ለውጥ ይመጣል ብለን የምናስበው በነዳጅ ብቻ ይመስለናል። አንዳንዴ እኔም ይመስለኝ ነበር እና አሁን ቅድም እንደጠቀስኩት ኮንስትራክሽን ላይ የሚካሄደው የአየር ንብረት ለውጥ የሚያመጣው አርባ ሁለት ፐርሰንት ነው። ያን ሰው አይቶ የበለጠ ፎከስ የሚሰጠው ይገባል ብዬ ነው የአብራራው አሁን ኮፕ ትንቲ ናይን ኮፕ ሀያ ዘጠኝ በሚካሄድበት ጊዜ አንድ ቀን ሳይሆን አንድ ሳምንት መሰጠት አለበት የምለው ቶፒክ ነው። አርባ ሁለት ፐርሰንት ማለት ግማሽ ደረሰን ማለት ትንሽ ናት። ስለዚህ ለዛ ሁለት ሳምንት ግማሹን ለዚህ ሊውል ይገባል ብዬ ነው ማሰብ ምናምን። ቅዱስ እንግዲህ ለዚህ እውቅና የበቃሁ በጣም በወጣትነት እድሜ ነው። አንተም መሰል ወይም ገና እያደጉ ያሉ ወጣቶችን የሚያበረታታ ይህ እውቅና መሆኑ ላይ ምን የምትለን ነገር አለ? እኔ ደስ የሚለኝ ነገር አሁን ልክ እንደኔ ድርጅት፣ አዲስ ድርጅት ካቋቋሙ ጋር ዳራ መሆን በጣም ደስ ይለኛል። ለምን ብዙ አይነት ሀሳብነት ይካፈላለን፣ ችግሮቻችንን ስለምንረዳዳም ደግሞ ብዙ አይነት ሀሳቦች እንዋዋሳለን እና አንድ ነገር ሁሌ የማየው በእኔም ተጨምሮ ቁልቁለቱ በጣም በጣም ትልቅ ነው ድርጅት ሲጀመር እና አንዳንዴ ገ ዳገቱ በጣም ትልቅ ነው እና ያን ዳገት ለመውጣት የት እንደምንሄድ የት እንደምንሄድ ማወቅ አለብኝ። ያን ደግሞ የማውቀው ምን ችግር ነው ምፈታ ብዬ ማሰብ አለብኝ እና ብዙ አይነት ምክር ፈላጊዎች ሲመጡ ይሄን ነው የምላቸው። ምንድን ነው ምን ችግር ነው የምትፈች ወይም የምትፈታ ብዬ ነው የምጀምረው። ያን ካላወቀን ዋጋ የለው ድርጅት መክፈት። ድርጅት መክፈት በጣም ቀላል ነው፣ ግን ያን ድርጅት ደግሞ ለማሳደግ በጣም በጣም ከባድ ነው እና ልክ እንደዚ አይነት ውይይት በምናደርግበት ጊዜ ሁሉ የምጠቅሰው ነገር ነው እና በአየር ንብረት ለውጥ ጉዳይ ላይ ደግሞ ሲነሳ አየር ንብረት ለውጥ በጣም ትልቅ ነገር ነው ያን ለክላይመት ቼንጅ ብዬ ነው ድርጅት ያቋቋምኩት የሚለኝም ሰው ያ ድርጅት ስክሰስፉል ሊሆን አይችልም ብዬ ነው ቶሎ የምነግራቸው ለምንም ቻለንጁ ብዙ ቻለንጆቹ ብዙ ስለሆኑ አንዱን ቻለንጅ ወስደው ያ ቻለንጅ ላይ በጣም ማተኮር አለባቸው አንድ ደረጃ ላይ ለመድረስ እኛ ልክ እንደዛ ነው ያደረግነው በግንባታ ቴክኖሎጂ ላይ እኛ ፎከስ አድርገናል አሁን ኢትዮጵያ ውስጥ ደስ ደስ የሚሉ ድርጅቶች አሉ ጫካ የሚባል አለ፣ ፎረስት የሚባሉ አሉ። በሴቶች የሚመሩ በጣም የሚያቀሩ ልጆች ናቸው። እነሱም እንዴት አድርገን ዛፎቻችንን ማዳን እንችላለን ብለው የተነሱ ናቸው። ዛፍ የዓለም ሳምባ ናት። ስለዚህ ወሳኝ ነው እና ሁሌ በቻሌንጅ መጀመር አለ እና ያን ካወቀን ያ ድርጅት ትልቅ ደረጃ ለመድረስ ተስፋለን። ቆንጀት ከቅዱስ ጋራ ይልቁንም ደግሞ እንዲህ ባለ ላቅ ባለ እውቅናና በሰሯቸው ስራዎች ውስጥ ወግ ጨምሮ መቋጨት አይቻልም። በርከት ያሉ ሐሳቦችንም አበረታች ስሜቶችን ለሌሎች የሚጋሩትን ጨምሮ መነጋገር ይቻላል። ይሁንና በሰዓታችን ውሱንነት ለዛሬ የታይም ማጋዚን አንድ መቶ ምርጦች ሲል በከባቢ አየር ብክለት የተለየ አስተዋጽኦ ያደረጉ መሪዎች ያላቸውን የመረጠበትን ቅዱስም ለዚያ የበቃበትን መነሻ በማድረግ ለዛሬ ያዘጋጀ ነውም። በዚሁ ቋጭተን ቅዱስ ወደ ከተማችን ብቅ ሲል ቀጠሮ ሰጥተን እንለየው። ቆንጅት፣ አዎ፣ እንግዲህ እንደሱ ማድረግ ይኖርብናል። በነገር ላይ ቅዱስ በወጣትነቱ ለዚህ እውቅና የበቃ ከሱ ጋር ከአንድ መቶዎች ውስጥ የተካተተውን ቢል ጌትስን በሚያክልበት ጊዜ ደግሞ እኔ እንጃ የት ጋር ለሆነ የሚደርሰው ለማየት ያብቃል እያልኩ ነው ያስ ብሏል። በትክክል ቅዱስ፣ በጣም እናመሰግናለን። ቅድም እንዳልከው የመነቃቃቱ ወይም አክብሮቱን ያህል ብዙ ስራ ያለበት ሁኔታ ውስጥ ነው ያለ ነው እና ብዙ ፈተናዎችም ከፊት ተደቅነዋል። ስራችሁ ይበልጥ የተሳካ እንደሚሆንም ተስፋ እናደርጋለን። ለአሁኑ እናመሰግናለን። ጊዜ ይስጠለን። በጣም አመሰግናለሁ ጊዜ ስለሰጣችሁ። ቆንጅት ብሩሽ ያልለካቸው ስዕሎች ከአሁን ቀደም ከወራት በፊት ያስተዋወቅነው ርዕስ ነው። ታስታውሽ ይሆን? አስታውሳለሁ። ለየት ባለ ጥበባዊ ዘ የተሰሩ ምርጥ ምርጥ የስዕል ስራዎቹ አሁን ሰዓሊ መክብብ ገብረ ጻዲቅ ብቅ ብሏል። ወደ ስቱዲዮችን በምስል በተቀረጸ ውይይት ነው ያደረግነው። ለራዲዮ መጽሔት ቆንጅት የድምፁን እናቀርባለን። ታዲያ ቆንጅት መክብብን ከማናገሬ በፊት የሚያስተምርበትና የስዕል ስራዎቹንም የሚሰራበትን ስቱዲዮ የሃዋርድ ዩኒቨርሲቲን ለዚሁ ቃለምልልስ ስል ጎብኝቼ ነበረ። በመክበብ ስራዎች የታዘብኩትን ለየት ያለ ሁኔታ ከማካፈሌ በፊት ከዚህ ቀደምም የሃዋርድ ዩኒቨርሲቲ በጣም ከፍ ያለ እውቅና ያላቸው ኢትዮጵያዊ ሰአሊያን ቤት ነበር ማለት ይቻላል። ታስታወሺ ከሆነ ገነን ያለ ስም ያላቸው አንድ ሁለቱን ብጠሪ ተማሪዎቻቸውም እንደነበሩ አውቃለሁ። እንግዲህ እስክንድር ቦጎሲያን እና ከበደች ተክላ ሁለቱን፣ ሌሎችም ሊኖሩ ይችላሉ። አንተ የምታቃቸው አሉላ፣ ልክ ነው። ቆንጂት የእነሱ ተማሪዎች የነበሩት የተወሰኑ ጊዜ እዛም የቆዩ ዋሉ ሁለቱ ግን ገነው የሚታወሱ ናቸው። እስክንድር ቦጎሲያን ሕይወት ውስጥ ካለፈበት እንደ አውሮፓውያን የዘመን አቆጣጠር ሁለት ሺ ሶስት ዓ ምት ላይ ስሚትሶኒያን ቤተ መዘክር ውስጥ የኢትዮጵያውያን የስዕል አውደ ትርኢት በተከፈተ ጥቂት ቀናት ውስጥ ነው ያረፈው። እሱ እስካረፈበት ጊዜ ድረስ እነኚህ ሁለት ሰዎች በተለይ በጣም ገነው ይታወቃሉ። ከበደች ተክለአብ የእስክንድር ቦገሲያን ተማሪም ናት። ከዛ በኋላ እዛ ጨርሳ አስተምራ አሁን ሌላ ቦታ ታስተምራለች። በቅርቡም በአንድ ትርኢቷ አማካኝነት የመጽሔት እንግዳችን ነበረች። እነሱን እናስቀድም ብዬ ነው። ቆንጅት ልክ ነህ አሉላ የመክበብን ስራዎች በሚመለከት በሃዋርድ ዩኒቨርሲቲ ያስተዋልኩት ነገር አለ ብለህ ጀምረህልን ነበር። ልክ ነው ቆንጂት፣ በኋላ በቃለ ምልልሱም እናነሳዋለን። እውነቱን ለመናገር ፈጽሞ ከጠበቅኩት ከግምቴ ውጭ የሆነ ነገር ነው ያየሁት። በእርግጥ መክበብ ከሃዋርድ ዩኒቨርሲቲ ጋር ያለው ትስስር ረዘም ያለ እንደሆነ ተረድቻለሁ። እንዲሁም ደግሞ አሁን በማስተማርም ራሱ እያገለገለ ነው። ዩኒቨርሲቲውን በጎበኘውበት ወቅት የታዘብኩት ግን የተለየ ነው ምልሽ። የመክበብ ስዕል የሌለበት ህንፃ የለም ማለት የሚያስደፍር ነገር ነው የተመለከትኩት። እንግዲህ የቀረውን ከቃለ ምልልሳችን እንሰማለን። መልካም ነው እስከምሰማ ጓጉቻለሁ። ሳሊ መክበብ ገብረ ጻዲቅ። እንኳን ደህና መጣ። እንኳን ደህና ቆይኝ። አሉላ አንተ መባሉን ስለመረጥክም አንተ ከሚባልበት እድሜ አልዘለልክም። የኪነጥበብም ሰውነህ እና አንተ እያልኩ እቀጥላለሁ ደስ እያለ ምክብብ፣ የቅርብ ጊዜ ስራዎችህን በማንሳት ብንጀምር፣ በርካታ ኤግዚቢሽኖች ወይንም አውደ ትሪቶችን አሳይተሃል የተለያዩ ቦታዎች። በቅርቡ በኒውዮርክ ብሻፕ ጋለሪ የቅርብ ጊዜ ስራዎችህን አሳይተህ ነበረ። እንዲት ነበረ? ምን አይነት አቀባበል ጠበቀ? ጥሩ ነበረ። ደ ቢሾፕ ጋለሪ በብሩክሊን በኒውዮርክ የሚገኝ አንድ ጋለሪ ነው። ታይትሉን የሚያልኩት መጠሪያው አርት ሲንተሲስ ነው። ያው በአማርኛ ለመመለስ ያስቸግራል። ዋና ትኩረት ያረኩበት በእጽዋት ላይ፣ በዛፎች በተፈጥሮ ላይ ነው ትኩረት አድርጌ የሰራሁት። ጥሩ ነበረ። ጠቃላይ ይሄ አርት ሲንተሲስ በሚል እንግሊዝኛ አጠራር የሰየምከው ይበልጡንም ደግሞ ከተፈጥሮ ጋር ያዙ ስራዎች የአሳሳል ስልቱ ብዙ እንድንነጋገርበት የሚጋብዝ ነው። በጽንሰ ሀሳብም ደረጃ መሰረታዊ ያንተን የግል ፍልስፍና ያሳየህበት ስራ ነው እንመለከታለን። መክብብ፣ ለዚህ ለዛሬ ቃለ ምልልሳችን ዝግጅት ለማድረግ አንተ የምትሰራበት የምታስተምርበት ስቱዲዮ አለ በሰፊው የምትሰራበት የሀዋርድ ዩኒቨርሲቲን የመጎብኘት እድል አግኝቼ ነበረ። ሀዋርድ ዩኒቨርሲቲ በመክበብ የጥበብ ስራዎች ተሞልቷል ማለት ይቻላል። ከፕሬዚዳንቱ ጀምሮ የተለያዩ ክፍሎች ግሩም ግሩም ድንቅ ስራዎችን ትልቅ ክብር እንደተሰጣቸው ተመልክቻለሁ። ምን ያህል ቦታዎች እንዳሉ ታውቃለህ? ስንት ክፍል ውስጥ እንደሆኑ በደንብ ለማወቅ እቸገራለሁ። የመዘገብኳቸውን እያየሁ ልነግርህ እንሞከር። በርከት ባሉ በዩኒቨርሲቲው ቢውልዲንጎች ውስጥ ስራዎች አሉ። የመጀመሪያው ሉሉ ቬሪ ችልድረን ሆስ ያ በቻድ ዊክ ቦዝማን ኮሌጅ ኦፍ አርት የተሰየመው ቢውልዲንግ ውስጥ ዲን ኦፊስ ውስጥ አለ አንድ ስራ። ዲን ኮንፈረንስ ኦፊስ ውስጥ ስድስት ስራ አለ። እንደገና ደግሞ ወደ ብላክበርን ሴንተር አርት ሴንተር ስንሄድ ደግሞ በሎቢ ውስጥ ሁለት ስራዎች አሉ፣ ገና ስንገባ። እንደገና ደግሞ በኮንፈረንስ ሩም ውስጥ ሌላ አራት ስራዎች አሉ። ሳይዛቸውም ትልልቆች ናቸው፣ በጣም ትልልቅ ናቸው። እንደገና ደግሞ ወደ አድሚሽን ቢውልዲንግ ስንሄድ ከስ ትርድ ፍሎር ከሶስተኛው ፎቅ ስንጀምር የፕሬዚዳንቱ ኦፊስ ነው ያለው። ሴኩሪቲ ሆን ኤሪያ ነው። እዛ ውስጥ አራት ስራዎች አሉ። እንደገና ደግሞ መጀመሪያው ፎቅ ላይ አድሚሽን ቢውልዲንግ ውስጥ ወደ አራት ስራዎች እንደገና አሉ። ስቱደንት ሄልዝ ሴንተር ውስጥ አንድ ስራ አለ። እንደገና ደግሞ ቢዝነስ ኮሌጅ ቢዝነስ ኮሌጅ ገና ከክራምተን ፊት ለፊት ያለው ቢልዲንግ ውስጥ እዛም አንድ ስራ አለ። ምናልባት ደግሞ የረሳሁት ይኖራል፣ የረሳሁት ይኖራል። ያው የተወሰኑ ናቸው። ብዙ ዩኒቨርሲቲ የጥበብ ስራዎችን እንዳየሁ ማሰብ አልችልም። ባየኋቸው ጥቂት ቦታዎች ግን የአንድ እውቅ ሳሊ ስራ ብዙ ቦታ ሊቀመጡ ይችላሉ። በጣም የተለየ ቦታ እንደሰጡት በሚያሳይ መልኩ ነው። ተመልካች አድማጮቻችን ይህን ሲከታተሉ መገመት የሚችሉ ይመስለኛል። በጣም የተለየ ቦታ ሰጥተውታል። ምንድን ነው እንደዚህ ትኩረት ያገኘው? ስራዎች በራሳቸው የሚናገሩ ናቸው። ያ እኔም እንደው የተለየ ትኩረት ማግኘታቸው አሁን ነው ያወቅኩት። በሁሉም በብዙ ቢልዲንጎች ውስጥ ነበር ያሉ እና ይህን ያህል በተለያየ ቢልዲንግ ውስጥ በዩኒቨርሲቲ ውስጥ የኔ ስራዎች መኖራቸውን አንድ ፕሮፌሰር ነው ሲናገር አይቻል አውቅም፣ ያንተን ነው በአብዛኛው በየቢዩ ልንጎቹ ያየሁት። እኔ ደግሞ ከዚህ በፊት እስክንድር ቦጎሲያን በዛ ዩኒቨርሲቲ ስመጥር ሳሪ ስለነበረ የእሱ ስራዎችን በየቦታው እንዳሉ ስጠይቅ፣ አይ መኩ ያንተ ነው ቦታ ያለው ሲለኝ፣ እኔ አሁን ነው ያወቁት ይመስለኛል። ረዘም ያለ ጊዜ ደግሞ ከዩኒቨርሲቲው ጋር ቆይቻለሁ ከቱ ታውዘንድ ሰቨን ጀምሮ በአውሮፓውያን የዘመን በአውሮፓ ዘመን አቆጣጠር ወይም ከኢትዮጵያዊ ዘመን አቆጣጠር ሁለት ሺህ መሆኑ ነው። በሚላኒየሙ ጀምሮ በኢትዮጵያ ሚለኒየም እዛ ነበርኩኝና ያም የራሱ ዋጋ ይኖራል። እንደገና ደግሞ ሌላ እነሱ ያዩበት አንግል ይኖራል። ደግሞ እኔም አላውቀው የጋለሪዋን ዲሬክተር ብዙ ሰዎችን ተዋወቅ ያለው በትላንትና ሁለት አብረው የሚሰሩ የሙያ ጓደኞች ዲንዋን በርካታ ሰዎች ይህ ጉዳይ የሚመለከታት የጋለሪው ዲሬክተር በተዋወቋት ወቅት ስለ ስራዎች ስታስረዳኝ ነበረ። በጣም በተለየ ስሜት እና ተመስጦ ነው ስላንት ስራዎች እየተዘዋወርን ስታስረዳኝ የነበረው እና ግልጽ ይመስላል ለስራ ያላቸው ክብር በጣም በተለይ ፕሮፌሰር ኮኒያሊ ያሊ ነች የጋለሪ ዳይሬክተር እሷነች ጋለሪ ዳይሬክተሯ እና በጣም ጥሩ የሆነ ስእሌ ጋር ቅረረባለሁ እሷም፣ ብቻም ደግሞ ሳትሆን ፈሌሻ ረሻድ፣ እሷም በጣም ለስእሌ በጣም ተወደዋለች፣ በጣም ታከብረዋለች። ማንች አሁን የጠራሀት ሰው ፈልሻ ረሻድ ማለት ዲን ፈልሻ ረሻድ ማለት የሀውል ዩኒቨርሲቲ ዲን ነች። በዚህ አመት ሪታይር ታደርጋለች። አጭር ጊዜ ነው ዲን የሆነችው። የሷና የእኔ ግንኙነት በጣም ለእኔ በህይወት የሚገርመኝ ነገር ነው። ለረጅም ጊዜ በቴሌቪዥን የማያ ሰው ነች። በአካል አግኝቻት አላውቀም። ግን ትምህርት ቤትም እንድጨርስ ፋይናንሻሌም ሞራልም የረዳችኝ ሰውነች ለእኔ ስዕል ትልቅ አክብሮት አላት። አንደኛው ስዕል እንደውም ለአስራ ሰባተኛው ፕሬዚዳንት ለሃዋርድ ዩኒቨርሲቲ ዋይን ዶክተር ዋይን ፍሬድሪክስ በገዝተው ትላንት ካጫወቱኝ ከገለጹልኝ ታሪኮች ውስጥ አንዱ ነው። የአዲሱ አሁን በስራ ላይ ያሉትን ፕሬዚዳንት፣ የቀድሞውን ፕሬዚዳንት ስራ አላቸው። አስራ ስምንተኛውን ፕሬዚዳንት ሶስት ስራ በኦፊሳቸዋል። ግሩም መክቡብ፣ እንግዲህ ስለ ስራዎችህና ስለ አዋርድ ሳናነሳ ማለፍ ስለማንችል በቅርብም ደግሞ በስፍራው ሄጄ ተዘዋወሬ የተመለከትኳቸው እነኚህ ተመልካቾቻችን የሚያዩአቸው ስራዎችን ማንሳት በመፈለጌ ነው። ወደ ስራዎች ገፋ አድርገን እንሂድ። በስራዎች አይነተኛ የሚባል አሰራር ወይም ዘይን ብለው በአማርኛ ስታይል እየተከተልክ ነው በቪዲዮ የተቀመጠውን ማይቻለሁ ስራዎቹንም ደግሞ እንዴት እንደምትሰራ ተመልክቻለሁ። የተፈጥሮን መንገድን ለተፈጥሮ የሚል አይነት ዝንባሌ ያለው ቀለሞቹን ብሩሽ ሳይነካቸው በተፈጥሮ መንገድ የሚሳሉበት ከዚህ ቀደም እንደው በጨረፍታ አንስተነዋል። በተፈጥሮ መንገድ አንተ ታስረዳናለህ፣ ዝርዝሩን የሚሰራበት መንገድ በራስ ዘዴ በራስ ስልት የሰራውን ተመልክቻለሁ። ማመን ያስቸግራል። የመስመሮቹ ቀጥ ብሎ መቀመጥ ያለ ብሩሽ እንዴት እንዲል ሊሰራ ይችላል የሚያስብሉ ናቸው፣ በርካታ ናቸው። ቅድም ያነሳሁት ኤግዚቢሽን ላይ የቀረቡትም በስቱዲዮ የተመለከትኩት ተዘዋውሬ ያየኋቸው ክፍሎች ውስጥም ይሄን ሰፊ ቦታ ሰጥተህ እየተሰራበት ያለ ነው። እስኪ ለአድማጭ ተመልካቾቻችን፣ በተለይ ተመልካቾቻችን በቪዲዮ የሚመለከቱት ስራዎችንም እያዩ ስለሆነ አስረዳን። ጽንሰ ሀሳቡን እራሱስ እንዴት እዚህ ጋር ደረስ? ይህን ሀሳብ እንዴት መጣ? ምንድን ነው እንድትከተል ያደረገህስ መነሻ? ጥሩ ከወደኋላ ልጀምርልህ። ስዕል ለእኔ ቋንቋ ነው። በዛ ቋንቋ የምናገረውን ነገር ደግሞ ማህበረሰቡ ይጠቅማል በሚል ነው ልሰራ የምፈልገው። የተለያየ የሳሊ አነሳቢዎች አሉ ውበትን አትኩሮ ትኩረት ሰጥተው የሚሰሩ አሉ። እኔ ግን መስራት የምፈልገው መፍትሄ ለማህበረሰብ ይሰጣል የሚልን ሀሳብ ይዤ መነሳት ፈልጋል። ከሀያ ወይም ከሀያ ዓመት በፊት የነበሩትን ስራዎች ላይ ካየህ ልሰራ መሞክረው ምንድን ነው በኢትዮጵያ ውስጥ ያሉ ተቃርኖች፣ ችግሮችን እንደ መፍትሄ የሚሰጥ ነገር የያዘ እሳቤ ነበር ስሰራ የነበረው። እንዴት ነው? እስኪ ለምሳሌ ለምሳሌ አንዳንድ ነገሮችን እንደ ምሳሌ ልስጥህ። ወላይታውና ትግሬው ሲደንሱ አብረው፣ ሲዳማውና አማራው አብረው ሲደንሱ ኦሮሞ እና እንደዚህ ሶማሊያ አብረው ሲደንሱ ሙዚቃ ነው፣ የአንድ የስነ ጥበብ አካል ነው። ግን ያ ልዩነትን ሳይሆን ለማሳየት ህብረትን፣ አንድነትን እንዲያሳይልኝ ነበር። ሰሜኑ ከደቡቡ ምስራቁ ከምዕራቡ አብሮ ሴልብሬት የሚያደረግበትን ነገር እየመረጥኩኝ እያገናኘው ነበር ምስላቸው አሁን ይህምን በመፈለግ ነው ያኔ ልዩነት ላይ ብዙ ስለሚቀነቀን ያችን ነገር ለማጥበብ በእኔ አቅም ለማጥበብ ነው። ወደ አሁኑ ደግሞ ስመጣ አለማችን ባለፉት ሰላሳ ዓመት በተለይ አሁን ላይ አስፈሪ ደረጃ ላይ ደርሷል። የፀሐይ ክረት አለ፣ የአየር ብክለት አለ፣ ጦርነት አለ፣ አለመግባባቶች በጣም ሰፍተዋል። እነዚህን እንዴት አድርገን ሶልቭ እናደርገው። እንደ ሰአሊ የኔ አስተዋጽኦ ምንድን ነው? ለአየር ብክለትም ሆነ ለፀሐይ ክረትም እንደ መፍትሄ አርጌ የወሰድኩት ተፈጥሮን ነው። ተፈጥሮ እራሷ ተፈጥሮን የማከም አቅም አላት የሚል እሳቤ ይዤ ኢቨን በአሳሳል ዘዴ ላይም ተፈጥሯዊ የሆነ መሳሪያዎች ስጠቀም እነሱም አየርን፣ ንፋስንና የመሬት አየርን፣ ውሃንና የመሬት ስበት እነዚህን ሶስቱን ተፈጥሯዊ እሴቶች ተጠቅሜ ነው። እንደ ዋና ገጸ ባህሪ ዛፎችን በማድረግ የመልካ ምድር ስራ ምሰራ ዛፎች ደግሞ ለአሁን ለነገርኩ ለፀሐይ ክረቱም የፖሊጅን ለአየር ክለቱም እንደገና ደግሞ ለጦርነቱ ለሚፈጥረው ነገር ሁሉም እንደ መፍትሄ ነው። ብዙ ዛፍ መሬት ላይ በምንተክልበት ጊዜ አካባቢያችንን ክሊን እያደረግን እንመጣለን። ረዘም ላለ ጊዜ ሊፈጅ ይችላል። ዛፎቹ አድገው ለሚቀጥሉ ጀኔሬሽን የማሰብ ነው እና የመፍትሄ አካል ለመሆን ነው በስዕል የምሞክረው መክብ ስዕሎች ይሄን ላየ በተመስጦ ማናቸው የኪነ ጥበብ ዘርፎች ውስጥ ሊንጸባረቅ ይችላል። በተመስቶ የምትሰራቸውን ነገሮች የማየቱን ያህል ከነባራዊ ሕይወት ጋራ መንፈሳዊውን የምታዛምድበት በእያንዳንዱ ስራ ውስጥ ተደጋግሞ የሚመጣ አስኳል ብለው ትልቅ ነገር አለ። ብርሃን ለሠዓሊ ቅርብ የሆነ ነገር ነው። በእርግጥ በብርሃን ነው የምትጫወቱት ማለት ይቻላል። ቀለም ይሁን ከዛ ውጭ ያለ ነገር ብርሃንን ግን ብዙ ቦታ ትጠቀምበታለ መንገዶች ውስጥ ታሳየዋል። አሁን ቅድም የገለጽ ነው። መንገድ ላይም አዲሱን ዘይብሄን ተከትለህ በምትስለው ብርሃን መጨረሻው ላይ ይታያል። እስኪ ከብርሃን ጋር ያለህን የብርሃን ፍቅርም በለው ከብርሃን ጋር ያለህን ግንኙነት፣ ብርሃን የምትጠቀምበት መንገድ የአንዱ ሰዓሊ ከሌላው የሚለይ ይመስለኛል እና በተለይም ደግሞ በዚህ ተፈጥሯዊ በምትለው መንገድ አሳሳል ውስጥ የምትጠቀምበትን አጫውተን። ጥሩ እንደውም ከዛ በፊት ቀደም የአንድ ነገር እንጨምርልኝ ብርሃን በሚል አንድ ኤግዚቢሽን ነበረ በሁለት ሺ አስራ ሁለት በኢትዮጵያ አቆጣጠር አዲስ አበባ ውስጥ ታይትሉ ብርሃን ነው የሚባለው የሚለው እና እኔ ራሱ ትልቅ ፀሐይ የሰራዋት አለች። በእኔ ቁመት ፕሮፖርሽን ነው። እጅን ወደ ቀኝና ግራስ ዘረጋ ከእግሬ ጫፍ እኔ ሰርክል ውስጥ ነው ያቸው የፀሐይዋ ልክ ያለችው እሷን፣ በእሷ ውስጥ ነው እኔ ተኝቼ፣ ፖስተር ራሱ የነበረው ምን ልል ፈልጌ ነው ኢቨን ታይትሉ ብርሃን ነበር። ነው ብርሃን ለሁሉም ሰዓሊ ለማንም ሰው ነገሮች ለሚመለከት ያለ ብርሃን የሚሆን ነገር የለም። ግን ወደ እኔ እሳቤ ወደ እኔ ፍልስፍና እሳቤው ስመጣ ብርሃን ወይንም የፀሐይ ብርሃን ጨረር ከእጽዋት ጋር ያለውን ግንኙነት አጉልቶ እንዲያሳይልኝ ስለምፈልግ ነው። ያም በእንግሊዝኛው ፎቶሴንተስስ የሚሉት የፀሐይ ብርሃን ንፋስ ወይም አየርንና ውሃን ከመሬት ሚናር ከመሬት አፈር ወስደው ምግባቸውን አዘጋጅተው ህይወት ዘርተው ለእኛ መልሰው ጥሩ አየር እንደተነፍስ ያደርጋሉ። ይሄ ትልቅ ነገር ነው። ከእነሱ እኔ ለመማር ነው የምፈልገው። ለዚህ ነው አርት ሴንተስስ የሚለውን ኤግዚቢሽን በኒውዮርክ ያደረኩትም የተጠቀምኩት፣ ምክንያቱም የፀሐይ ስሜት በዛፎቹ ላይ እያየህ ግን ኤነርጂውን ወይንም አቅሙን የፀሐይ ጉልበትን ደግሞ በግራቪቲ የተካወት በመሬት ስበት የተንካወት ፕሮሰሴ ላይ ቅድም ስናገር ውሃ፣ ንፋስ፣ የመሬት ስበት ብያለሁ። የታለ አፈሩ ስትለኝ ደግሞ ፒግመንቱ ወይንም ቀለማቶቹ ከአፈር ላይ የተወሰዱ ቀለማቶች ናቸው። አብዛኛውን ስዕሎችን ሆን ብዬ ፊላደልፊያ ውስጥ ናቹራል ከመሬት ውስጥ አፈራ እያወጣች ምሰራ ቀለም ምሰራ ሳልያለች ያለች ከእሷ አገዛለሁ እና አየው፣ አፈራለኝ አለኝ፣ አዘ ፒግመንት ውሃ አለኝ። እንደገና ደግሞ አየር ቅፍልበት አለው። የፀሐይዋን እንዳልጠቀም አቅም ስላጣሁኝ የመሬት ስበት ተጠቅሜ፣ ግን የፀሐይዋን ስሜት በዛፎቹ ላይ እንዲያርፉ አርጋለሁ። መንፈሳዊ ገጽታም ያለው ይመስላል። አንዳንድ ሰዎች ላይ ስታስረዳ፣ እውነት ነው፣ እውነት ነው። ምን መሰለህ፣ እኔ እንግዲህ የኦርቶዶክስ እምነት ተከታይ ነኝ። ከልጅነት ጀምሮ በደሴም እያለሁ ወልድ ዋህድ ተዋህዶ ይባላል የመንፈሳዊ ትምህርት ቤት ማረበት መድኃኒዓለም ውስጥ፣ ከዛም እዚህም አሁን ደብረ ገነት መድኃኒዓለም ቤተክርስቲያን ነው የምሄደው እና እግዚአብሔርን ወይም የማይበት የእሱን ገጽ የማይበት። አዎ፣ እውነት ነው። በሰው አምሳል፣ በእኛ አምሳል ተፈጥሯል። ግን ኃይሉን ክብሩን የማይበት ደግሞ በብርሃን ነው። ልክ የማነጻጽረው ከፀሐይ እጥፍ ነው፣ በጣም እጥፍ እጥፍ። ግን በብርሃን ነው ለማየት የምንፈልገው። ስለዚህ ስዕሎቼ ላይ ካየህ መንገድ ይዞ ይሄዳል፣ በጫካ ውስጥ ይሁን በሰፈር ውስጥ ይሁን መንገድ ይወስዳል። ያ መንገድ ይዞ የሚሄደው ብርሃን ውስጥ የሚያስገባ የእኔ እሳቤ ምንድን ነው ያ መንገድ ህይወት ነው። ዛሬ የምንኖረው ነገር ነው። ጫካው ከጎን ያለው ደግሞ አስቸጋሪው ነገር በወስት ነው የሚያስቸግር። ያን ሁሉ አስቸጋሪ አልፈ በፖዘቲቭ ላይ ካለፍከው ብርሃን ነው የሚያጋጥመ ሶ ያን አይነት መልእክት ለማስተላለፍ ነው ጥረቴ። መንፈሳዊም የሆነ እሳቤ ይዞ ቀጥሎ ደግሞ እንደ ሰዓሊ፣ እንደ አይን ወደ ዶሚናንት ሰብጀክት ማተን እንላለን ወይም ዋና ገጸ ባህሪው ፀሐይ እንዲሆን እያረጉ ለቆይታችን በጣም አመሰግናለሁ። ፍልጅም አመሰግናለሁ በጣም። ይህ አሉላ፣ የዛሬው ፕሮግራማችን በዚሁ መጠናቀቁ ነው። በተወዳጇ የክፍላችን ኃላፊ በነበረችው በጀነርፈር ፓርሜሌ መታሰቢያ ዝግጅትም ሌሎችም እንደዚሁ በርከት ያሉ ቅንብሮችን ስላቀረብን ለዛሬ አስበነው የነበረ ሌላ ዝግጅት ሊቀርብ አልቻለም። ባጭሩ አስተዋውቀን እንለፍ አሉላ። ቆንጅት መልካም ብለሻል። እኔም እንደ አድማጭ ጓጉቼበት የነበረ ዝግጅት ግን በተቃቀሻቸው በርከት ያሉ ምክንያቶች፣ ይልቁንም ደግሞ አሁንም መልሰን የምናስታውሳት እንደገለሻት ተወዳጇ የቀድሞ ክፍላችን ኃላፊ ጀኒፈር ፓርሜሊ ዜና እረፍት የታሰበበት ማግስት ስለነበረ ፕሮግራሞችን ማለዋወጥ ተገደናል። እውቋ ድምፃዊትና የሙዚቃ ደራሲ መክሊት አደሮ ረዘም ላለ ጊዜ ስናስበው ለነበረ ወግ ወደ ራዲዮ መጽሔት ጋብዘናት በረጅሙ አወያይተናታል። ከሙዚቃ ስራዎቿ ያላነሱ በተለይ በፖድካስቷ አማካኝነት ሙቭመንት የሚባል ፖድካስት አላት። በዛ አማካኝነት የምትሰራው አንደኛው ፕሮግራም በሶስት መቶ የተለያዩ ሬዲዮዎች ተመልሶ የሚሰራጭ የሚተላለፉ ድምፃውያን ሊሆኑ ይችላሉ፣ ሙዚቀኞች ሊሆኑ ይችላሉ። ካሉበት ፈልጋ ታገኛለች። ስለ ስደትና ስለ ስደተኞች የሚቆረቆር የሚሟገት ይዘት ያለው ግን አቀራረቡ የሚስብ ዝግጅት አላት እና ስለ እሱም ጭምር እናወራለን። ለሚቀጥለው የራዲዮ መጽሔት አድማጮችን ጋብዘን መሰናበት ሊኖርብን ነው። መልካም የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጂታየንን በዚሁ ተሰናበትን ሰላም በደህና ደሩ